አለመታደል ሆኖ ሞት የፍልሰት አካል ሆኖ ቆይቷል። እንደ አውሮፓ አቆጣጠር ከ2000 ዓ ም አንስቶ ከ14 ዓመታት ወዲህ ማለት ነው። በዓለም ዙሪያ ድንበሮች ተሻግረው ለመሰደድ የሞከሩ ከ40ሺ በላይ የሚሆኑ ፈላሾች አልቀዋል። በተለይም ይህ በመጪው ወር የሚያበቃው አመት የከፋ ነበር። ዓለም አቀፍ የፍልሰት ድርጅት ባወጣው ዘገባ መሰረት በዚህ አመት ብቻ 5000 የሚሆኑ ሰዎች ባህር ለመሻገር በምድረ በዳዎችና በተራራዎች ለማለፍ ባደረጓቸው ጥረቶች ሕይወታቸውን አጥተዋል። ከሙታኑ ሁለት ሶስተኛ የሚሆኑት ያለቁት በሜዲትራኒያን ባህር ነው። ከ3 ሺህ በላይ የሚሆኑ ፈላሾች ሰዎችን ህገወጥ በሆነ መንገድ የሚያሸጋግሩት ሰዎች ባቀረቡላቸው አቅም የሌላቸው ጀልባዎች አውሮፓ ለመግባት ሲሞክሩ በሜዲትራኒያን ባህር ሰምጠዋል። አብዛኞቹ አደጋ ላይ የሚወድቁት ስደተኞች ከግጭት የሚሸሹ ፍልስጥማውያንና ሶሪያውያን እንደሆኑ ከአፍሪካ ቀንድ ስደተኞች ደግሞ በተለይም ውጊያን ጭቆናንና ድህነትን የሚሸሹ ኤርትራውያን መሆናቸውን ዓለም አቀፍ የፍልሰት ድርጅት ያወጣው ዘገባ ጠቁሟል። የድርጅቱ የፍልሰት ጥናት ክፍል ኃላፊ ፍራንክ ላዝጎ በሌሎች ስቃይ የሚጠቀሙ በርካታ ህገወጥ አሸጋጋሪዎች እንዳሉ ገልጸዋል። በብዙ መቶ ሚሊዮኖች ዶላር የሚቆጠር ገንዘብ እንደሚገኝበት ነው እየተነገረ ያለው። ይሄ አሸጋጋሪዎቹ ለፍልሰት ከሚወጡ ሰዎች የሚያገኙት ገቢ መሆኑ ነው። ስለሆነም ብዙ ገንዘብ የሚያስገኝ ንግድ ነው። በአፍሪካ ቀንድ ስላለው የስደተኞች ሁኔታ ደግሞ ኢትዮጵያ የሚገኘው የአይኦኤም ተልእኮ ምክትል ኃላፊ ሚስተር ጃውርጂያን ሲያብራሩ በኤርትራውያን ስደተኞች ጀምረዋል። እዚህ ኢትዮጵያ ውስጥ ከኤርትራ የመጡ ስደተኞች አሉ። ከኢትዮጵያም ወደ ሱዳን ግብፅና ሊቢያ ያልፋሉ። ይህ ሁሉ የሚሆነው በሕገ ወጥ ሰው አሸጋጋሪዎች ወይም በሌሎች ወንጀለኞች ሰዎች በኩል ነው። ስለሆነም ከኢትዮጵያ መንግሥት ጋር በመተባበር ሕገ ወጥ ስደት ሊያደርስ ስለሚችለው አደጋ ትምህርት ለመስጠት የምንችለውን ሁሉ እያደረግን ነው። ከኤርትራ ወደ ኢትዮጵያ የሚገቡ ስደተኞች ቁጥር ከቅርብ ወራት ወዲህ እየጨመረ እንደሄደ ኢትዮጵያ ያለው የአይኦኤም ተልእኮ ምክትል ኃላፊ ሲገልጹ አንዳንዴ በቀን አንድ መቶ ሌላ ጊዜ ደግሞ ሶስት መቶ ኤርትራውያን ኢትዮጵያ እንደሚገቡ ገልጸዋል። ከቅርብ ወራት ወዲህ ኢትዮጵያ የሚገቡት ኤርትራውያን ስደተኞች ብዛት እየጨመረ ሄዷል። በሰራዬ በኩል አንዳንዴ በቀን አንድ መቶ ሌላ ጊዜ ደግሞ ሦስት መቶ ኤርትራውያን ኢትዮጵያ ይገባሉ። ቁጥሩ ከቀን ወደ ቀን ይዋዥቃል። ሆኖም በብዛት መግባታቸው እንደ ቀጠለ ነው። ኢትዮጵያንና ኤርትራን በሚያዋስነው ድንበር ሀያ የሚሆኑ የስደተኞች መቀበያ ጣቢያዎች አሉ። በሽረ አካባቢ አራት የስደተኞች ሰፈሮች አሉ። በእነዚህ ሰፈሮች የመጠለያና ሌሎች ችግሮችም አሉ። ሆኖም እኛ አይኦኤም እና ሌሎች ሸሪኮቻችን የኢትዮጵያ መንግስት ችግሩን እንዲያቃለል ለመርዳት የምንችለውን እያደረግን ነው። የአይኦኤም ተልእኮ ምክትል ኃላፊ ሚስተር ጆርጂያን ኢትዮጵያ ውስጥ የሶማሊያና የደቡብ ሱዳን ስደተኞችም በብዛት እንዳሉ ገልጸው ብዙ ቁጥር ያላቸው ግን ኤርትራውያን ናቸው ብለዋል። በየመን በኩል ወደ አረብ ሀገሮች ለማለፍ ሲሞክሩ ባህሩ ሰምጠው ስለሚቀሩት ኢትዮጵያውያን ስለሚገኙባቸው የአፍሪቃ ቀንድ ስደተኞች የፍልሰት ድርጅት ምክትል ኃላፊ ሲያስረዱ ችግሯ አለ ግን ቀንሷል፣ ይላሉ። ችግሩ አሁንም እንዳለ ነው። ይሁንና የኢትዮጵያ ባለስልጣናት ከሳዑዲ አረቢያና ከሌሎች የመካከለኛው ምስራቅ አገሮች ጋር የጋራ ስምምነት እስከሚደረግበት ጊዜ ድረስ ኢትዮጵያውያን ፈላሾች እንዳይሄዱ በማገዳቸው በድብቅ ለመውጣት የሚሞክሩ ሰዎች ብዙ አይደሉም። ከሳውዲ አረቢያ የተመለሱትን ኢትዮጵያውያን ሁኔታ አስመልክቶ ደግሞ ተመላሾቹ አስፈላጊው ስልጠና እንዲያገኙ ለማድረግ አጋ ከተባለው ድርጅት ጋር እየተባበርን ነው ሲሉ ኢትዮጵያ የሚገኘው የአይኦኤም ተልእኮ ምክትል ኃላፊ አስገንዝበዋል።